ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ባለፉት አስር ዓመታት ሲያደርግ እንደነበረው ሀሳብ ያላቸው ወጣቶችን ሀሳባቸውን ወደ ተጨባጭ ወደ ሆነ የቢዝነስ ፕሮዳክትነት ወይም ወደ ምርት ወደ አገልግሎትነት ወደ ቢዝነስነት እንዲቀይሩ ማገዝ ነው ስራው። ኤክስ አዲስ በሴንተር ፎር አፍሪካን ሊደርሽፕ አማካኝነት ስራ ፈጣሪነትን ከአመራር ክህሎት ጋር ለወጣቶች የሚያስተምር ተቋም ነው። የተቋሙን ዋና ሥራ አስፈጻሚ ቴዎድሮስ ታደሰን ነው ቀደም ብለን የተመለከት ናቸው የምሽት እንግዳችን ናቸው። ከእሳቸው ጋር ያደረግን ቆይታ በሰፊው በምሽቱ ይደመጣል። እኚህና ሌሎች ጉዳዮች የተካተቱበት መሰናዱ ሀብታሙ ይመራለው። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስ ሚሆን ይከውናል። አብራችሁ እንድትቆዩ እንጋብዛለን። በመጀመሪያ ወደ ያዝንላችሁ መሰናዶው you. <music> ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መሰናዶ ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። ሰዋሰው የኢትዮጵያን ሙዚቃ ስርጭት ለማዘመን ያለመ አዲስ አገልግሎት ነው። በስልክ ላይ በሚጫን መተግበሪያ አማካኝነት ሙዚቃ መግዛትና ማዳመጥ የሚያስችለው አገልግሎት ከሰሞኑ የሙከራ ስራውን ጀምሯል። ከዚህ በተጨማሪ ደግሞ ከሰሞኑ ታዋቂ የሙዚቃ ሰዎችን እያስፈረመ እንደሆነ ይፋ አድርጓል። ይህንንና ተዛማጅ ጉዳዮችን ለመነጋገር የሰዋሰው መልቲሚዲያን የሙዚቃ ክፍል ኃላፊ አቶ ሀብቱ ነጋሽን በስልክ መስመር አግኝተናቸዋል። ሀብቱ የተቋቋመበት አላማ፣ ክሬቲቭ ኪንግደም የሚባል ፕሮጀክት ፍሬ የሆነ ክሬቲቪቲን ሪዋርድ ለማድረግ ኢትዮጵያ ውስጥ ያለውን ወጣቱን ጄኔሬሽን ኢምፓወር ለማድረግ የመጣ ካምፓኒ ነው። በሙዚቃ ከጀመረ እንጂ ብዙ ፕሮፌሽኖች ውስጥ የሚገባ ክሬቲቪቲ ሊዋድ ለማድረግ የመጣ ትልቅ ድርጅት ነው ማለት ነው። አሁን ስራችሁን የጀመራችሁት በሙዚቃው ዘርፍ ነው። አገልግሎታችሁ የኢትዮጵያን ሙዚቃ ስርጭት ሆነ ህትመት በማዘመን ረገድ የሚያመጣው አዲስ ነገር ምንድን ነው? መጀመሪያ በሙዚቃ የጀመርንበት ምክንያት ሀሳብ እንደ ዜማ ሲተላለፍ ከምንም ነገር በላይ ፓወርቶ ስለሆነ ከሆኑ ፓወር አለብን ከሙዚቃን ጀመር ብለን ነው የተጎዳ ሚኒስትሪ ስለሆነ ከዛን ጀምር ብለን አስበ የጀመር ነው። ከዚህ በፊት የነበረውን የሙዚቃ ኢንዱስትሪ ደግሞ አላቸው ኦልሞስት የለም በሚባል ደረጃ ያለን የሙዚቃ ኢንዱስትሪ ለማንቀሳቀስ ዩቱብ ሰናል ብ የሆነውን የሙዚቃ ኢንዱስትሪ ከዛ ጥገኝነት አላቀው በራሱ ችሎ እንዲቆም ለማድረግ የመጣ ቀባሪ ለሰራ ሰው ሁሉ ሪዋርድ ሚያደርግ ሙዚቃ ውስጥ ያለውን ክሬቲቪቲ የሚያከብር እና ለዛም ደግሞ ዋጋ ያወጣል ብሎ ለመቅሰት የመጣ ነው። እርስዎም እንደሚያውቁት የሙዚቃው ኢንዱስትሪ የራሱ የሆነ ተግዳሮት ያሉት የህትመት ጉዳዮችም ከአንደኛው መብት ከአንደኛው ጋር ስለሚገናኙ ያን የማሳመን ሂደቱ ምን ይመስል ነበረ? ማሳመኑ ቀላል ነበር። ምክንያቱም አርቲስቶቹ በዚህ ሰዓት የሚፈልጉት ነገር በሚፈልጉት ሰዓት ስላገኙት አልሞስት ሁሉም ተዳክሞ ተስፋ ቆርጦ የነበረበት ሰዓት የመጣ ካምፓሪ ስለሆነ ለማሳመኑ ብዙ እነሱም አንደርስታንድ አንድ ሳያደርጉ ስለነበርና ይሄንን ሲጠብቁ ስለነበረ ሁሌም አዲስ ነገር ሲመጣ የሚያጋጠመው ሬዚስታንስ ይኖራል፣ ግን ብዙም አልወሰደብንም። የምንሰራበት መንገድ ደግሞ ሙሉ ለሙሉ ደስተን ነው እየሰራ ነው ያለነው ሲሆን ከየትኞቹ የሙዚቃ ሰዎች ጋር አሁን ውሎችን ተፈራርማችኋል? ያው ሁሉንም መጥቀስ ባንችልም እንደው አበይት የሚባሉትን ለመጠቃቀስ ያክል ነው የሚደርሱ ኢትዮጵያ ቶች ጋር ከፈራ አማናል ሙዚቃ ኢንዱስትሪ ጋር ጋር ሁሉንም ጋር ለመስራት ነው የመጣ ነው። ብሩ ሙዚቃ እስከሆነ ድረስ ከሁሉም ጋር ለመስራት ነው። ምሳሌ መጥቀስ ካልፈለገም እንግዲህ ከቴዲ አፍሮ ጀምሮ አጥነት አለ አጥነት አጎናሰር እያሉ ይቀጥላሉ። ብዙ ናቸው። ከወጣቶቹ ከንጋፋዎችም አሉ ማለት ነው። ይሄ አገልግሎት ለሙዚቀኞቹ ፋይዳ እንደሚኖረው ነግረውናል። ለአድማጭ ውስጥ ለኢትዮጵያ ሙዚቃ አፍቃሪያን የሚተወው መልካም ነገር ምንድን ነው? በውጭ ስፖቲፋይ የሚባል እናንተ ሀገር ስፖቲፋይ የሚባል ሙዚቃ የሚያገኝበት የፈለጉትም ሙዚቃ ያለ ሊሚት የሚያገኝበት ፕላትፎርም አለ። ኢትዮጵያ ውስጥ ደግሞ እንደዚህ አይነት ነገር የለም። አሁን ሙዚቃ እየወጣ ያለው በዩቲዩብ ነው። ዩቲዩብ ደግሞ አክሰብ ነው አክሰብ አይደለም ያው አጠራጣሪ ነው። የእኛ ፕላትፎርም ግን ሙዚቃና ሙዚቃን ብቻ ትኩረት አድርጎ የሚሰራ በስነሳራ አርቲስቶችን ተጠቃሚ የሚያደርግ አዳዲስ ሙዚቃዎችን የሚያወጣ የትም ቦታ የማይገኙ ሙዚቃዎችና ኦሪጂናል የሆኑ ሙዚቃዎችን ጠየቅ ቶሎ ቶሎ አሁን በክዝ እንደምናውቀው በዓመት ሁለት አልበም ሶስት አልበም ሳይሆን ፕላናችን በሳምንት ሁለት አልበም ለማውጣት ሰው ወደ ክሬቲቪቲ እንዲያተኩር እንደ መውጣቱማ ደግሞ ፕሮዳክቲቭ የሆነ ኤዙን ቶሎ ቶሎ ሰርቶ የሚገባውን ያህል አልበም ሰርቶ ለተጠቃሚ እንዲያደር፣ ቆንጆ ቆንጆ ስተር የተደረጉ ሙዚቃዎችን ደግሞ ተጠቃሚዎቹ እንዲያገኙ ያደርጋል። ይሄ ከሌላው ዲዛይን ይኖረዋል ማለት ነው። ኦልሞስት ነጻ በሚባል ዋጋና በማስታወቂያ አማራጭ፣ ሁለት አማራጭ ነው ያለን፣ ባገ ሰብስክሪፕሽን ቤትና የማስታወቂያ አማራጭ። ይሄ የሙዚቃ ስርጭትና የሙዚቃ ህትመት ከፍተኛ የሚባል የኢንተርኔት ዝርጋታን የሚሻ አይነት ነው። ኢትዮጵያ ውስጥ ደግሞ ያለው የኢንተርኔት ሽፋን ከሌሎች ሀገራት ጋር ሲነጻጸር ገና አዳጊ ነው፣ አነስተኛም ነው ማለት ይቻላል። ይሄ ለእናንተ ስራ የሚተውን ተግዳሮት እንዴት ለመቅረፍ አስባችኋል? አሁን ባለው ዳታ ኢትዮጵያ ውስጥ ከሀያ ዘጠኝ ሚሊዮን በላይ ኢንተርኔት ተጠቃሚ ያለባት አለ። ኢትዮጵያ አሁንም ደግሞ ሙዚቃ የሰማ ያለውም ሰው በዩቲብ ነው ያለው ብቸኛው አማራጭ። በዩቲብም ሆኖ ከደረሰው ኢንተርኔት ሳሞ አክሰሳለው ማለት ነው። ፕሮብሌም ይሆናል ብለን አንገምትም። ኢትዮ ቴሌኮምም ደግሞ ተደራሽነቱን እያሰፋ ስለመሄድ ሀያ ዘጠኝ ትልቅ ቁጥር ነው። በቅርቡ ሀምሳ ስልሳ ሚሊዮን እንደሚሆን ደግሞ እናምናለን። ቀደም ብለው ጠቃቅሰውልኛል። ከሙዚቃው ባሻገርም በተለያዩ ወጣቶችን በሚመለከቱ ሌሎች መርሃ ግብሮች ውስጥም ተሳትፎ እንደሚኖራችሁ ጠቆም አድርገዋል። ምን አይነት ምን አይነት ዘርፎች ውስጥ ነው የእናንተን አገልግሎት ዳግም ልናየው የምንችለው? ምንም አይነት ክሬቲቪቲ ያለበትን እንዲስ ሰፖርት ለማድረግ ነው የመጣው። አሁን ቅርብ ጊዜ ግላዎች ከሚደረጉት መሆን ፖድካስት፣ ኦዲዮ ቡክ፣ ፊዚካል ቡክ፣ ዲጂታል ቡክ እያለ ይሄዳሉ። እነዚህ አሁን የቅርብ ጊዜ በሁለት ሶስት ሴ ላንች የሚደረጉ ፕሮጀክቶች ናቸው። ከዛ በኋላ ግን በአይቲ ኢንጂኒሪንግን አርክቴክቸርም እየተባለ ይቀጥላል ማለት ነው። እጅግ በጣም አመሰግናለሁ አቶ ሀብቱ ሰዋሰው ሰው ስለተሰኘው አዲስ የሙዚቃ ህትመትና ስርጭት አገልግሎት ስለነገሩን በጣም አመሰግናለሁ። መልካም እድል ግጠማችሁ። አሜን አሜን። አመሰግናለሁ። ሰዋሰውን ሰውን በአፕስቶርም በጉግል ፕሌይም አፕስቶር ላይ ሰዋሰው፣ ጉግል ፕሌይ ላይ ደግሞ ሰዋሰው መዚ ያብለው ማግኘት ይችላሉ። አዳዲስ ሙዚቃዎችም ጠይቀን ያገኛሉ ማለት ነው። እናመሰግናለን። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። በመቀጠል ደግሞ ወደ ያዝንላችሁ ሌላ መሰናዶ ስንሻገር ኤክሰብ አዲስ በሴንተር ፎር አፍሪካን ሊደርሽፕ አማካኝነት የተመሰረተ ስራ ፈጣሪነትን ከአመራር ክህሎት ጋር በማጣመር የሚሰራ ተቋም ነው። የተቋም በየአመቱ በህዳር ወር የመጀመሪያ ሳምንት ላይ የሚታሰበው የዓለም የስራ ፈጠራ ሳምንት ተሳታፊ ነበረ። የተቋሙ መስራችና ዋና ስራ አስፈጻሚ አቶ ቴድሮስ ታደሰ በዩናይትድ ስቴትስ ተገኝተው ልምዳቸው ለሌሎች ዓለም አቀፍ የስራ ፈጣሪዎችም አካፍለዋል። የደንገረመው በዚህ በዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ስቱዲዮ ጋብዛ ስለ ቆይታቸውና ኤክሳቤት የሚሰኘው ተቋም በኢትዮጵያ ስራ ፈጠራ ሁኔታ ላይ እያደረገ ስላለው አስተዋጽኦ የተወሰኑ ጥያቄዎችን ጠይቃችኋለች። በመቀጠል ይቀርባል። ሜታ ባ አስከፊ በሆነው የራስ ምታት የምትሰቃይ ሲሆን የ14 ዓመት ሴት ልጇ አዋ ደግሞ ማስታወስ እስከምትችለው ድረስ ረዥም ጊዜ ትስላለች። ባ በሴኔጋል ሩቅ ምስራቅ በማሊና ጊኒ ድንበር አቅራቢያ በምትገኘው ኬዶጉ ውስጥ የወርቅ ማዕድን ፍለጋ ሰራተኛ ናት። ልክ እንደ ብዙዎቹ ማዕድን አውጪዎች ልጆቿን ወደ ማዕድን ፍለጋው ስፍራ ይዛ የምታመጣው ባ አሁን ድረስ ገና ልጇን ታጠባለች። እዚህ የመጣሁት እኮ ልሠራ አደለም። እንዴት ነው በህይወት መቆየት የምችለው? በምን ስኖራለሁ? የኮዴጉ ወርቅ ማዕድን ፍለጋ ለልጆች የሚሆን ቦታ አይደለም። ብዙ ክፍት የሆኑ ስፍራዎች አሉ። የደህንነት መጠበቂያ መሳሪያዎች የሉም። የማዕድን ፍለጋ ላይ የተሰማሩ ሰራተኞች የተጋለጡበት አቧራ የተመረዘ መሆኑን ይናገራሉ። አዋ እና ሌሎች ህጻናት ልጆች በአካባቢው የሚጫወቱ ሲሆን የሚተኙትም ከትልቁ የማዕድን ፍለጋው ጉድጓድ ጥቂት እልፍ ብለው ነው። ባ ይህን ስትገልጽ እንዲህ ትላለች። በበሽታው መጋለጥ የጀመረው በመጠጥ ውሃ እንደሆነ ያውቃሉ። የጉድጓድ ውሃው ተበክሏል፣ ንጹህ ውሃ የለም። ይህንን ውሃ በምትጠጣበት ጊዜ እንደምትታመም ታውቃለህ። ወርቁ አንዴ ከተሰበሰበ በኋላ ማዕድን አውጪዎቹ ሜርኩሪን በመጠቀም ያቀልጡታል። ሜርኩሪ ነርቮችን የሚያጠቃ ሲሆን የምግብ ማዋሃጃና የሰውነት የተፈጥሮን መከላከል ስርዓት ይጎዳል። ሳምባና ኩላሊትን የሚጎዳ ሲሆን የመስማት ችሎታን፣ ሚዛን መጠበቅን፣ እይታን፣ ማሰብንና መተንፈስን ይከለክላል። ከጉድለት ጋር መወለድንም ሊያስከትል ይችላል። አንዳንዶቹ ሴት የማዕድን ፍለጋ ሰራተኞች የሚታይ የጤና ችግር አለባቸው። በኮዴጉ 98 ከመቶ የሚሆኑ ሴኔጋላውያን ማዕድን ፍለጋ ሰራተኞች በዓመት ከአምስት ቶን በላይ ሜርኩሪን ይጠቀማሉ። ከወርቅ ምርት ስራው የሚወጡ ኬሚካሎችም አካባቢውን ይበክላሉ። በኬዶጉ የወርቅ አውጪ ሰራተኞች ፌዴሬሽን ፕሬዚደንት ማማዱ ድራሜ ይህን ያረጋግጣሉ። ሜርኩሪው ከወርቅ እንዲለይ በሚደረግበት ጊዜ ወደ አካባቢው በመትነን ከዛፍ ቅጠሎች ጋር ይጣበቃል። ከዚያም በዝናም ወይም በነፋስ ታጥቦ ወደ መሬት ዘልቆ ይወርድና አሳዎቹ ተጋላጭ ወደሚሆኑበት ወደ ወንዞቹ ይገባል። በጣም ጎጂ የሚሆነው ለዚህ ነው። በኬዱጉ የወርቅ ማዕድን ፍለጋ ስራ የአፈር መሸርሸርና የደን መመናመንን እንደሚያስከትል ተነግሯል። አብዛኞቹ የሴኔጋል ባለሙያዎች ወይም በግላቸው የሚሰሩት ትናንሾቹ ወርቅ አውጪዎች ሰራተኞች የሚገኙት በክድጉ ግዛት ነው። ኢንዱስትሪው ለአገሪቱ ኢኮኖሚ ወሳኝ ሲሆን ለሠራተኞችም መተዳደሪያቸው ነው። እንደ አውሮፓ አቆጣጠር በ2020 የሴኔጋል የወርቅ ማዕድን ሚኒስቴርና ማዕድን ፍለጋ አራት መቶ የሚደርሱ ከሜርኩሪ ነጻ የሆኑ የወርቅ ማውጫ ፕሮጀክቶችን ዘርግተዋል። በሴኔጋል የማዕድን ሚኒስቴር የወርቅ አንጣሪዎችና የአነስተኛ ማዕድን ፈላጊዎች ዳይሬክተር የሆኑት አቡ ሰው እንዲህ ይላሉ። ወርቅ ለማንጠር ወደ ማዕከሉ የሚመጡ ሰዎች በሙሉ ምንም አይነት ኬሚካል እንደማይጠቀሙ ያውቃሉ። ከማዕከሉ ውጪ ወርቅ ለማንጠር ኬሚካል የሚጠቀሙ ሰዎች ላይ ግን ገደብ መጣል የሚያስችለንን ደንብ እናወጣለን። ይሁን እንጂ አሁን ግንባታው ገና መጀመሩ ሲሆን ሁለት ዓመታት ያህል እንደሚፈጅ ተናግረዋል። እስከዚያው ድረስ ግን ወርቅ በማውጣት ስራ ላይ የተሰማሩት እንደ ባ የመሳሰሉትና እነሱና ልጆቻቸው መርዛማ ለሆኑ ንጥረ ነገሮች መጋለጣቸውን እንደሚቀጥሉ ይናገራሉ። አድማጮቻችን እንዲሁም ተመልካቾቻችን ቀደም ብሎ ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። የተመለከትነው የአኒካ ሀመርሽላግን ዘገባ ነው። ደረጀ ደስታ ያሰማን። ዘገባው ደግሞ በሴኔጋል የሚገኙ የወርቅ ማዕድኖች የሚጠቀሙበት ኬሚካል በአካባቢው ማህበረሰብ ዘንድ ምን አይነት የጤና ጠንቆችን እየፈጠረ እንደሆነ የሚያወሰውን ዘገባ ነው። በመቀጠል ቀደም ብዬ ያስተዋውቃችሁን የኤደንና የአቶ ቴዎድሮስ ታደሰን ቆይታ እናሳያችኋለን። እንግዲህ ኤክሳብ አዲስን ከዚህ ቀደም ከአንድ አመት ተኩል በፊት በጋቢና ቪ ላይ ወጣቶች ታሰነጥናላችሁ፣ ስራ ፈጣሪ ወጣቶች ራሳቸውን ችለው እንዲወጡ ታደርጋላችሁ እና ቃለ መጠይቅ ሰርተን ነበር እናንተንም፣ እንዲሁም ደግሞ ያበቃችኋቸውንም ወጣቶች እና ለእኛ እንግዳ አይደላችሁም። ግን እንደው ለማስታወስ ያህል ኤክስሀብ አዲስ በአሁን ሰዓት ምን እየሰራ ነው? ምን አይነት ደረጃ ላይ ይገኛል? ግናለሁ ስለጋበዝሽኝ ሄደን ኤክስሀብ አዲስ እንግዲህ አሁን ከተመሰረተ አስር አመት ሊሆነው ነው። ባለፉት አስር አመታት ሲያደርግ እንደነበረው ሀሳብ ያላቸው ወጣቶችን ሀሳባቸውን ወደ ተጨባጭ ወደ ሆነ የቢዝነስ ፕሮዳክትነት ወይም ወደ ምርት፣ ወደ አገልግሎትነት፣ ወደ ቢዝነስነት እንዲቀይሩ ማገዝ ነው ስራው። ይህንንም ስናደርግ ቆይተናል። በእርግጥ ስንጀምር ትኩረታችን የነበረው ዲጂታል አንተርፕረኑሮችን የዲጂታል ስራ ፈጣሪዎችን በማብቃት በማገዝ ነበር የጀመር ነው። ከዛ ከተወሰነ አመት በኋላ ነው ሙሉ በሙሉ በራችንን ክፍት አድርገን ማህበራዊ ስራ ፈጣሪዎችን የራሳቸውን ህይወት እየለወጡ የማህበረሰብን ችግር እየፈቱ ከማህበረሰብ ችግር ውስጥ በዙሪያችን ካሉ ችግሮች ውስጥ እነዛን ችግሮች በመፍታት የራሳቸውን ደግሞ ቢዝነስ መስራት የሚችሉ ወጣቶችን በዲጂታልም ጉዳይ ሊሆን ይችላል፣ እንዲሁም ደግሞ በተለያዩ ስራዎች ምግብ ላይ ሊሆን ይችላል፣ ትምህርት ላይ፣ ጤና ላይ የሚሳተፉ ወጣቶችን ማብቃት ነው ስራችን። በየአመቱ የተለያዩ ፕሮግራሞችን እንሰራለን። በተለይ ከፓርትነሮቻችን ጋር በመተጋገዝ በመረዳዳት እንደነ ማስተር ካርድ ፋውንዴሽን እንደ እንግሊዝ ኤምባሲ፣ የስራና ክህሎት ሚኒስትር ጋር የዩኤንዲፒ ጋር በመተባበር በርከት ያሉ ወጣቶችን አብረን ሀሳባቸውን ወደ ቢዝነስነት እንዲቀይሩ እናግዛለን። እኛ ጋር በሚያሳልፉበት ከሶስት እስከ ስድስት ወር ባለው፣ እንደ ፕሮግራሙ ሁኔታ ይለያያል። በነዛ ጊዜ ውስጥ የቢዝነስ ፕላናቸውን ይጽፋሉ። የማርኬቲንግ ስትራቴጂያቸውን፣ የሽያጭ ስትራቴጂያቸውን፣ የኮሚኒኬሽን ስትራቴጂ ቸውን የገበያ ጥናታቸውን ያደርጉና አንዳንዶቹ ደግሞ የግድ ፕሮቶታይፕ ማውጣት አለባቸው። ፕሮቶታይፕ ወደ ምርት ይዘው የሚወጡት ምን እንደሚመስል ማሳያ እስከ ማውጣት ድረስ ያደርጋሉ። ገበያቸውን ይሞክሩና ዶክመንታቸውን ይዘው የመነሻ ካፒታል ፈልገን አገናኝተን ወደ ስራ እንዲገቡ እናደርጋቸዋለን። በአሁኑ ሰዓት እኛ ማዕከል ውስጥ ከመቶ በላይ ወጣቶች ወደ መቶ ስድስት የሚጠጉ ወጣቶች፣ አዲስ የምንጀምረው አንዳለ እሱ ከገባ ወደ መቶ ሰላሳ የሚሆኑ ወጣቶች የተለ የተለያየ እድል ይዘን ከመነሻ ካፒታል ጋር ወደ ገበያ እንዲገቡ በማድረግ ላይ እንገኛለን። አንደኛው ፕሮግራም ዋርካ ይባላል። ዋርካ ክላይሜት ቼንጅ ላይ የሚያተኩሩ የስራ ፈጠራ ያላቸውን ወጣቶች አስር አንተርፕረነሮችን ከእንግሊዝ ኤምባሲ ጋር በመተባበር ያበቃንበት ነው። አሁን እኔ ከዚህ እንደተመለስኩ የምንዘጋው ፕሮግራም ነው። የእኛ ተቋም ኤክሳ አዲስ የተመሰረተው በሴንተር ፎር አፍሪካን ሊደርሽፕ ስተዲስ አማካኝነት ነው። ያ የመጀመሪያው ድርጅታችን ነው። ሊደርሽፕ ዴቨሎፕመንት ላይ ነው የሚያተኩረው። የአመራር ክህሎት ግንባታ ነው። ሶ የእኛን ተቋም ልዩ የሚያደርገው በጣም የተለየ ትኩረት ለአመራር ክህሎት ግንባታ እንሰጣለን። ወጣቶች አንተርፕረኖር ብቻ ከሆኑ ትርፍ ላይ ብቻ የማተኮር ዝንባሌ አለ። መሪዎች ደግሞ መሪነት ብቻ ካተኮሩ ወንበር ላይ፣ ስልጣን ላይ፣ ፓወር ላይ የማተኮር አለ። አመራር ሚና የሚጫወቱ ሰዎች አንተርፕረኖሪያል እንዲሆኑ፣ እንደ አንተርፕረኖር እንዲያስቡ፣ አንተርፕረኖሮች ደግሞ የመሪነት ግዴታቸውን እንዲያስተውሉ፣ እንዲያውቁ በማድረግ ማህበራዊ ለውጥ ለማምጣት የምንሰራ ተቋም ነን። አሁን እዚህ ዋሽንግተን ዲሲ ነው ያገኘው፣ ግን በሌላ የዩናይትድ ስቴትስ ግዛት ውስጥ አንድ ለየት ያለ ጉባኤ ላይ ቆይተህ ነው የመጣኸው እና ይሄ የዓለም አቀፉ የስራ ፈጣሪዎች ጉባኤ እንዴት ነው ወደዛ የተጋበዝከው? ይዘቱስ ምን ይመስላል? ጥቂት ለሱ ንገርኝ። የጂኢደብሊዩ ይባላል፣ የግሎባል አንተርፕሬነርሽፕ ዊክ ይባላል። ይሄ የአለም አቀፍ የአንተርፕሬነሮች ሳምንት ነው። ሀሳቡ የመጣው 2008 2009 2007 አካባቢ ዩናይትድ ስቴትስ እና ወደ ዩኬ እንግሊዝ አካባቢ አሜሪካ አካባቢ የመጣ ሀሳብ ነው፣ ግን አሁን አለም አቀፍ ይዘት ያለው ፕሮግራም ነው። ሀሳቡ በነዚህ በዚህ ሳምንታት ውስጥ ኖቬምበር ሁለተኛው ሳምንት በእኛ አገር አቆጣጠር ካየሽው የህዳር የመጀመሪያው ሳምንት መሆኑ ነው። በእነዚህ ሳምንታት ቀናት ውስጥ አንተርፕረነሮችን እናስባለን፣ ያመጡትን ለውጥ እንዘክራለን። በአንተርፕረነርሽፕ ዓለም ምን ያህል እንደታገዘች እናነሳለን፣ እናስተውላለን፣ እንወያያለን። ዩ ኢቨንቶች በዓለም ዙሪያ ይደረጋሉ። ትልልቆቹ ተቋማት እንደነ ዩኤንዲፒ ያሉ ኢምብሬስ አድርገው ተቀብለውት ይረዱታል፣ ያግዙታል በተለያየ ዓለም። እኔን እንግዲህ ያገኘሽኝ እዚህ ሚኒሶታ ውስጥ ያለ አንድ ኮሌጅ እንደ ካምፓስ ሬዚደንት ይሉታል የነሱ ካምፓስ ሬዚደንት ሆኜ ከተማሪዎቻቸው ጋር አንድ አራት ቀናት አንድ ሳምንት ገደማ ማለት ነው፣ እያሳለፍኩ ከተማሪዎቻቸው ጋር የተለያየ ፕሮግራም ዲዛይን አድርገን ከነሱ ጋር ሳወራ ነው እያሳለፍኩት። ምናልባት እዚህ ላይ ጥያቄ ብጨምር ማለት ነው አንተ እንግዲህ ኢትዮጵያ ውስጥ ካሉ ወጣቶች ጋር የመገናኘትና ና የምታየት በእለት ተዕለት ሕይወትህ እነሱን የማብቃትና የማሳደግ ስራ ላይ የተሰማራ ሰው ነህ ና እዚህ ያሉ ወጣቶችን በእርግጥ የበለጠ ኦፖርቹኒቲ እንደሚባለው ወይም ደግሞ የተሻለ እድል እንዳላቸው እናውቃለን። ግን ካሉት ወጣቶች ጋር ስታነጻጽር ምን ነገር አየህ? እሱን ማያይዘህ ነገረኝ ቆይታህን ና የወጣቶቹን ላይ የገመገምከውን እኔ ያሳለፍኩት ሚኒሶታ ውስጥ ያለ ገስታቨስ የሚባል ኮሌጅ ውስጥ ነው። አነስ ያለ ኮሌጅ ነው። እንግዲህ አነስ ያለ በእነሱ ስታንዳርድ ነው፣ በእናንተ ሀገር ስታንዳርድ መሆኑ ነው በጣም ትልቅ ነው። ካምፓሱን ካየሽው፣ የዲፓርትመንቶቻቸውን፣ የፋኪልቲዎቻቸውን ብዛት ካየሽ፣ የተማሪዎቻቸውን ብዛትም ጥራትም ስትመለከች በጣም የሚደንቅ ነው። የሚገርም ታሪክ ያለውም ትምህርት ቤት ነው። እኛ ኤክሳብ አዲስ ውስጥ ያልነገርኩች ሌላ የግሎባል አንተርፕረኖርስ ኤክስቼንጅ የምንለው የአለም አቀፍ የ የልምድ ልውውጥ ፕሮግራም አለን በኬንያ በኖርዌ በኢትዮጵያና በኮሎምቢያ መሀል ነው የምናደርገው። የእኛን አንተርፕረኖሮች ኮሎምቢያ ልከን እናቃለን ኬንያ ም ልክ እናውቃለን አሁን ደግሞ በአካል መልሰን ከኮቪድ በኋላ ወደ እነዚህ ሀገራት እንልካለን እኛም ከነዚህ ሀገራት እንቀበላለን ሶ አሁን ከዚህ በኋላ ደግሞ የሚኖረን ከዩናይትድ ስቴትስ ጋር የአንተርፕረነርሺፕ ልውውጥ ይኖረናል ተማሪዎች ወደ ኤክስ ሀብ ይመጣሉ ከሚቀጥለው አመት ጀምሮ ሀያ ሰላሳ ልጆች ይዘን መሄድ እንችላለን ከዛ ወደዚህ ደግሞ ማምጣት የምንችልበት መንገድም እንመለከታለን በተረፈ ከባድ ነው የአቀበት ውጊያ ነው ኢኮሲስተሙ ላይ ማን ማን ብዙ ናቸው። መምጣት ያለብን ውጤት ያለው ምርት ፕሮዳክት እንዲፈጠር ከተፈለገ የገንዘብ ያለው፣ ፖሊሲ የሚያወጣው፣ እውቀት ያለው፣ ሀሳብ ያለው፣ ገዥ መሆን የሚፈልገው ሁላችንም በጋራ መስራት አለብን። እኛ ጋር በጣም የተገነጣጠልን እና አሁን እኛ ሶስት ሺ ዶላር አምስት ሺ ዶላር ሰጥተን ወደ ቢዝነስ የምንልካቸውን ልጆች ልክ እንደ እንትን ብትመለከችው፣ እንደ ፋብሪካ ብትመለከችው፣ እኛ ከኛ በፊት ልጆቹ አሉ። ከዛ ልጆቹ እኛ ጋር ይመጣሉ። ከኛ ቀጥሎ መንግስት ነበር መምጣት የነበረበት። እነዚህ ልጆች ወስዶ ማምረቻ የሚያስፈልገውን ማምረቻ፣ ኦፊስ የሚፈልገውን ኦፊስ በተለያየ መንገድ አብሮ መስራትን ይጠይቃል። ዝም ብሎ አይመጣም። እኛ በአስር አመት ውስጥ የሰራ ነው። ትልቁ ነገር ምንድን ነው? ይሄ ነገር ትርጉም እንደሚሰጥ ማረጋገጥ ነው። ይቻል አሁንም ሌላ የሚያሳዝን ሁኔታ ነው። እኛ የእኛ ሀገር ወጣቶች በግጭት ውስጥ ነው ያሉት። በመነጋገር በመደማመጥ ታላላቆቹ የሆንን ሰዎች ልንፈታ የምንችለው ነገር ልጆቻችን ጋር ደርሱ። የከበረ ጊዜያቸውን ህይወት ልምምድ የላትም። ሄደን አንዴ ነው እዚህ ምድር ላይ የምትኖሪው፣ ሪሀርሳል የለውም። የእኛ በፊት የነበረው ጀኔሬሽን የራሱን ጊዜ አጥፍቶ የእኛ ጊዜ ባክ ነው። እንደገና ደግሞ የልጆቻችን ጊዜ እየባክነው። እዚህ ያሉት ወጣቶች ቁጭ ብለው የሚያስቡት ስለ አዲሱ ዓለም አራተኛው የኢንዱስትሪያል ሪቮሉሽን የሰው ልጅ ከሮቦት ጋር የሰው ልጅ ከማሽን ጋር እንዴት ብሎ ውጤታማ እንደሚሆን እየተዘጋጁ ነው። አዲሱ ዘመን በተለይ ኮቪድ በጣም ፍጥነቱን ጨምሮታል። የአርቲፊሻል ኢንተሊጀንስ ዘመን ነው። ብዙዎቹ ትምህርቶቻችን እኛ ዲግሪያቸውን ለመስጠት የምናስባቸው ብዙዎቹ ትምህርቶች አያስፈልጉ፣ ኦብሶሊት ሆነዋል። በቴክኖሎጂ እየተሸፈኑ ነው። እኛ ተመረቁ ብለን የምንደሰትባቸው ስራዎች ጥቅም አልባ ሆኑ ነው። የኛ ወጣቶች ምንድን ነው የሚያወሩት? ምንድን ነው የሚሰሩት? አንድ ግጭት እንኳን ማቆም ያልቻለን መቶ አስር ሚሊዮን ህዝቦች እኮነን። የሰው ጊዜ ክቡር ነው። የወጣቶችም እንደዛ እዚህ ጊዜያቸውን እጅግ ሲጠቀሙበት ለመጠቀም ሲሞክሩ፣ በስፖርት ብትይ፣ በአርት ብትይ፣ በሳይንስ በቴክኖሎጂ ስታይና የልጆቻችንን ህይወት ሁኔታ ስትመለከች፣ ላሁም ልንቀይረው እየቻለን የመጨረሻ ጥያቄ ነው የሚሆነው። እንግዲህ ከዚህ ቀደምም እንግዳይ በነበርክ ጊዜ ጠይቅ ያለው የነበሩትን ተግዳሮቶች ነግረህኛል፣ ግን ምናልባት የተሻሻሉ ነገሮች ካሉ ወይም ደግሞ አሁንም ደግም ማሳሰብ ብትፈልግ በሚል ነው ይህንንም ጠይቅ። ብዙ ጊዜ ያሉት ስራ ፈጠራ ተቋማት ወይም ደግሞ እንደዚህ ወጣቶችን የሚያግዙ ተቋማት በዋና ከተማ፣ በተለይም ደግሞ ለየት ብሎ አዲስ አበባ ላይ ብቻ ነው የሚገኙት ግን ወጣቶቻችን ተመርቀውም እንኳን አዲስ አበባ እንዲቀሩ የሚያደርጋቸውም እሱ ነው። ስራ ፈጣሪ የሆኑ ወጣቶች በያሉበት ቦታ የራሳቸውን ችግር የማህበረሰባቸውን ችግር እንዲፈቱ ለማድረግ ወደ ክልሎች ለመሄድ ምን አስባችኋል? ሴኒር ንገሪ። ልክ ነው። እኛ ምኞታችን ቦሌ ላይ መቀመጥ አይደለም። የእኛ ቢሮ ቦሌ ነው፣ ኤድና ሞል አጠገብ ነው እውነቱን ለማብራት የወጣቶች የስራ ማበልጸጊያ ማዕከላት በየቦታው በየክፍለ ከተማው አሉ። እዛ ቢሮ እንዲሰጡን ብዙ ጠይቀናል። ምክንያቱም እኔ መስራትና መኖር የምፈልገው ከእነሱ ጋር ስለሆነ የእኛንም ልምድ ልጆቹ መጠቀም የሚችሉት አብረናቸው ብንኖር ስለሆነ ቢሮችንን ሁሉ የወጣቶች የስራ ማበልጸጊያ ማዕከላት ውስጥ ለመውሰድ እጅግ ብዙ ለምነን አቅቶን ቦሌ ላይ የተቀመጥ ነው። ለእኔ የቤት ክራይ የምንከፍለው ራሱ በጣም ይቆጨኛል። ወጣቶች ስራ መፍጠሪያ የኛን ሲስተም የኛን ቢሮ ማሻሻያ መሆን የሚችል ገንዘብ ነው። ለስፔስ ብቻ የምንከፍለው እጅግ ውድ ነው። ከአዲስ አበባም ለመውጣት እንፈልጋለን። ከአማራ ክልል ጋር የዛሬ ስድስት ዓመት ገደማ የተፈረመ የሜሞራንደም ኦፍ አንደርስታንዲንግ የመግባቢያ ሰነድ ነበረን አስር የአማራ ከተሞች ላይ ይህንኑ ለመስራት። ከግጭቱ በፊት ድሬዳዋ፣ ሀረር ላይ ብዙ ስራዎች ሞክረናል። አዋሳ ላይ ሞክረናል። ትግራይ ላይ መቀሌ ላይ ብዙ ነገር ሞክረናል። አልተሳካም። ቀላል አልነበረም። በኋላ ደግሞ ግጭት ተፈጠረ፣ ኮቪድ መጣ። ለምሳሌ እኛ አንድ ክልል ወይም አንድ ከተማ ሄደን እሺ ለማለት እና ቦታ ብቻ ቦታ ብቻ እንዲሰጡ ተማሪዎቻቸውን እንዲልኩ አንዳንዶቹን ኮሌጆች ነበሩ ስንጠይቅ የነበረው ትንጥዬ ስፔስና ቦታ፣ ከዛ ወደ ስራ እንግባ። እቺን ለማስጀመር እራሱ በቃ አቀበት ነው፣ ከባድ ነው። ምን ማስተካከል ይቻላል? እንደው መጨረሻ ላይ ስንደመድብ፣ እኔ የሚመስለኝ በመንግስት አካላት ላይ ያሉ የመወሰን አቅም ያላቸው ቢሮዎች፣ ይሄንንም መቀየር ግዴታቸው የሆኑ ሰዎችና ተቋማት መጪው ዘመን ምን እንደሆነ የገባቸው አይመስለኝም። ያንን መረዳት ያንን መተንተን መጪውን ዘመን መንግስት ብቻውን መጪውን ዘመን አንትረፕረነሩ ብቻውን መጪውን ዘመን ባለሀብት የሚባለው የተለመደው ካፒታሊስቱ ብቻውን የሚፈተው አይደለም። የሁላችንም የጋራ መስራት ይጠይቃል። ወደዛ መምጣት ለዛ ደግሞ ከስር ከስር መወሰን። በተረፈ ግን በመጨረሻ በጣም በአጽንዖት ማለት እንፈልገው ኢትዮጵያ በአስቸኳይና በተቻለችው ፍጥነት ግጭቷን ማቆም አለባት። የሚጠፋው ጊዜ የሚጠፋው የሰው ሕይወት፣ ጦርነት ትራውማ አለው። ትራውማ ደግሞ ለመዳን ረዥም ጊዜ ይፈልጋል። የሰው ልጅ አእምሮ ክሬቲቪቲው ይሞታል ግጭት ውስጥ ትራውማ ውስጥ አሁን እንደ ሀገር እጅግ ብዙ ትራውማዎች እያስተናገድ ነው። ልጆቻችን ከዚህ በላይ ልንሰጣቸው እንችላለን፣ ይገባናል። እኔም የምመክርና እምለው ወጣቶቻችን ይዞ ወደ ስራ እንግባ። የኢትዮጵያ ትልቁ ሀብቷ ሰው ነው። አመሰግናለሁ። አቴ ከጋቢና ጋር ናችሁ አድማጮቻችን፣ እንዲሁም ተመልካቾቻችን። በመቀጠል ደግሞ የዓለም ዋንጫን የሚመለከቱ አንዳንድ መረጃዎችን እንስጣችሁ። ይህ ስርጭት በሚከናወንበት በአሁኑ ሰዓት ደቡብ ኮሪያና ዩራጋይ ጨዋታቸውን ጀምረዋል። እንግዲህ ውጤቱን ወደ ኋላ ላይ በሚኖረው የስርጭታችን ክፍል ላይ እንነግራችኋለን። ከቀደም ብሎ ስለሚቀረጽ ነው። እስከዛው ግን ትናንትና ዛሬ የተደረጉ ሌሎች ጨዋታዎችን አበይት ሁኔታዎችን ጠቀስ ጠቀስ እናድርገላችሁ። ትናንት እጅግ መነጋገሪያ ከነበሩ ውጤቶች መካከል ጃፓንና ጀርመን ያደረጉት ጨዋታ ነው። ጃፓን የአራት ጊዜ የዓለም ዋንጫ አሸናፊዋ ጀርመንን ሁለት ለአንድ በሆነ ውጤት ድል አድርጋለች። ጀርመን በ33ኛው ደቂቃ በኤል ኬ ጎይ ዌንድ ጎንዶገን የጎል ቅድሚያውን ብታገኝም ጃፓን ግን ተጠናክራ በመግባት ከረፍት መልስ በሩትሱ ድዋን እና ታኩማ አሳኖ ሁለት ጎሎች ያልተጠበቀ ድል አድራጊ ሆናለች። የጃፓን ደጋፊዎች በተለይ ከጨዋታው በኋላ ያሳዩ ስነ ምግባር ደግሞ ሌላ መነጋገሪያ ሆኗል። እነሱ ያደረጉት ምንድን ነው? ሲጠቀሙበት የነበረውን የስቴዲየሙን ክፍል በማጽዳት መልካም ዜግነታቸውን አሳይተዋል። ከዛት በኋላ ሌላኛው የአፍሪካ ወኪል ሞሮኮ ከክሮኤሽያ ተገናኝተው ነበረ። ጠንካራ ፉክክር ያደረጉ ቢሆንም ባዶ ለባዶ ተለያይተዋል። አመሻሹን ሌላ በዓለም ዋንጫ ታሪክ ውስጥ የሚጠቀስ ጨዋታ ተደርገዋል በስፔንና በኮስታሪካ ቡድኖች መካከል። ሃያ ሁለተኛው የዓለም ዋንጫ ከተጀመረ ወዲህ ከፍተኛ የሚባለውን የጎል ቁጥር ኮስታሪካ አስተናግዳለች። ስፔን በኮስታሪካ መረብ ላይ ሰባት ጎሎችን በማገናኘት ከጨዋታ የበላይነት ጋር ነው ድል ያደረገችው። ፌራን ቶሬዝ ለስፔን ሁለት ጎሎቹን ሲያስቆጥር የቡድን አጋሮቹ ዳኒ አልሞ፣ ማርኮ አሳኒዮ፣ ጋቢ፣ ካርሎስ ሶሌር እና አልቫሮ ሞሮታ አምስት ጎሎችን በማከታተል ኮስታሪካን የጎል ጎተራ አድርጓታል። ዛሬ አፍሪካን ከወከሉት ሀገራት መካከል አንዱ የሆነችው ካሜሮን ቀደም ብላ ጨዋታ አድርጋለች ከስዊዘርላንድ ላይ። ነገር ግን ስዊዘርላንድ ብሬል ኢምቦሎ በ48ኛው ደቂቃ ባስቆጠረው ጎል ድል አድርጋለች። ኢምቦሎ ትውልዱ ካሜሩናዊ ከመሆኑ ጋር የተገናኘ ይመስላል፣ ደስታውን ከመግለጽ ተቆጥቧል። እኒህና ሌሎች ጉዳዮችን የበለጠ የሚያካትተውን የስፖርት መረጃችንን ከጥቂት ሰዓታት በኋላ በሚጀምረው የመደበኛው መሰናዷችን ላይ ይዘን እንመለሳለን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው ኤልያስ አስማረ ደግሞ በድምፅና በምስል ምህንድስናው እስካሁን ድረስ አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ። መልካም ጊዜ።